እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። የትላንቱን ታላቁን የደቡብ ሩጫ ውድድር ዜና አላስቀድም አስቀድም። በመግቢያዬ ላይ እንደ ገለጽኩት በአስር ማይል ለመጀመሪያ ጊዜ ተወዳድራ በድል ያጠናቀቀችው ሦስቴ የኦሎምፒክ ሻምፒዮኗ ጥሩነሽ ዲባባ ናት። ለ31 ዓመቷ አትሌት ጥሩነሽ ዲባባ በአውሮፓውያኑ ዓመት የ2016 የመጨረሻዋ ውድድር ሲሆን በ5000 የዓለም የብር ሜዳሊያ ተሸላሚዋን ሌላዪቱን የኢትዮጵያ አትሌት ሰንበሬ ተፈሪን ከአንድ ደቂቃ በላይ በሆነ ጊዜ ቀድማት ገብታለች። የጥሩነሽ ጊዜ 51 ደቂቃ ከ41 ሴኮንድ መሆኑ ተመዝግቧል። ጥሩነሽ ባለፈው ግንቦትም በታላቁ የማንቸስተር ሩጫ ውድድር ያሸነፈችው የመጀመሪያ ልጇን ከወለደች በኋላ መሆኑ ተዘግቧል። በሪዮ ኦሎምፒክ አስር ሺህና በታላቁ የሰሜኑ ሩጫ ግን በሁለቱም በሦስተኝነት ነው የጨረሰችው። ወቅቱ ነፋሻ ባይሆን ኖሮ ትላንት ጥሩ ውድድር ነበር ብላለች። ጥሩነሽ ከዚህ በኋላ በማራቶኑ ላይ ልታተኩር ትችላለች ተብሎ ይታመናል። የኔዘርላንዷ ኤልዜባ ቾሮኖ ሦስተኛ። የወንዶቹን ያሸነፈው እንግሊዛዊው ክሪስ ቶምሰን ነው በ47 ደቂቃ ከ23 ሴኮንድ ነው ያጠናቀቀው። አንዲ ቨርነን ሁለተኛ፣ ማት ሻርፕ ሦስተኛ ሆነዋል። ወደ ቬኒስ ማራቶን ስንሸጋገር በሁለቱም ጾታዎች አሸናፊዎቹ የኬንያ አትሌቶች መሆናቸው እናገኛለን። የወንዶቹን ጁልየስ ሮቲች ሲቀድም በሁለተኝነት ተከትሎት የገባው አዱኛ በቀለ ጫላ ከኢትዮጵያ ነው። 2122 21351 ነው ጊዜያቸው። የሴቶቹን ያሸነፈችው ደግሞ ፕሪስካ ቺሮኖ ጄፕሌቲንግ ሆናለች። ሁለተኛዋ የኬንያ አትሌት ናት፣ ኤስተር ወንጂሩ ትባላለች። 22741ና 23515 አስመዝግበዋል። በሌላ የአትሌቲክስ ዜና የዓለሙ ጸረ አበረታች መድኃኒት ተቆጣጣሪ ኤጀንሲ አዲስ ባወጣው መግለጫ ብራዚል፣ ግሪክ እና ኢንዶኔዥያ ከዓለም አቀፉ ድርጅት ጋር በማይተባበሩ ሀገሮች ስም ዝርዝር ውስጥ ሊታከሉ ይችላሉ ሲል አስታውቋል። ሌሎች ሁለት ሀገሮች አዘርቤጃንና ጓቴማላ መሆናቸውም ተገልጿል። እነዚህ አምስት ሀገሮች የአበረታች መድኃኒት ምርመራ ፕሮግራማቸው ትክክለኛ አይደለም ተብለው እቀባል ሊጣልባቸው እንደሚችልም ተመልክቷል። ሀገሮቹ ተባባሪነታቸውን በሚቀጥሉት ሦስት ሳምንታት ውስጥ ለዋዳ እንዲያረጋግጡ የጊዜ ገደብ ተጥሎባቸዋል። ያን ሳያደርጉ ቢቀሩ ዋዳ በህዳር ወር መግቢያ ላይ ግላስጎ ሲሰበሰብ የማይተባበሩ በሚባሉ ሀገሮች ስም ዝርዝር ውስጥ ይታከላሉ ሲል የዓለሙ ጸረ አበረታች መድኃኒት ተቆጣጣሪ ኤጀንሲ አስጠንቅቋል። ወደ ሀገር ውስጥና ዓለም አቀፍ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። አስራ አንደኛ ዓመታዊ አዲስ አበባ ከተማ እግር ኳስ ዋንጫ ከትናንት በስቲያ በአዲስ አበባ ስቴዲየም ተጀምሯል። ቅዳሜ በመኮቻ የተጫወቱት መከላከያና ዘንድሮ ፕሪሚየር ሊጉን የተቀላቀለው ጅማ አባ ቡድና ሲሆኑ በውጤቱ ግን ጎል አልተቆጠረም። ባዶ ለባዶ ተለያይተዋል። ቀጥሎ የተገናኙት ቅዱስ ጊዮርጊስና ኢትዮ ኤሌክትሪክ በቅዱስ ጊዮርጊስ የበላይነት አራት ለአንድ ተጠናቋል። በሁለተኛው ምድብ ትናንት ደደቢት በአዳማ ከተማ ሦስት ለባዶ ሲሸነፍ ኢትዮጵያ ንግድ ባንክ ዘንድሮ ፕሪሚየር ሊግን የተቀላቀለውን አዲስ አበባ ከተማ ቡድንን አንድ ለባዶ ረጥቷል። በአዲስ አበባ ከተማ ዋንጫ ላይ ለዋንጫ ይጫወታሉ። ጨዋታው ነገም ቀጥሎ ቅዱስ ጊዮርጊስ ከጅማ አባዱና ኢትዮ ኤሌክትሪክ እና ኢትዮጵያ ንግድ ባንክ ይጋጠማሉ። ሌላው እግር ኳስ ዜና የአፍሪካ ክለቦች ሻምፒዮንስ ሊግ ነው። የደቡብ አፍሪካው እግር ኳስ ክለብ ማማሎዲ ሰንዳውንስ የሁለት ሺ አስራ ስድስት የአፍሪካ ክለቦች ሻምፒዮን ሆኗል። በግብፅ አሌክሳንደሪያ ከተማ ላይ በተደረገው የመልስ ጨዋታ የግብፁ ዛማሌክ አንድ ለባዶ ያሸነፈ ቢሆንም ባለፈው ሳምንት ጆሀንስበርግ ላይ ማማሎዲ ሳንዳውንስ ሶስት ለባዶ አሸንፎ ስለነበር በአጠቃላይ ውጤት ሶስት ለአንድ ማማሎዲ ሳንዳውንስ የአህጉሩ የክለቦች ሻምፒዮን ለመሆን በቅቷል። ዋንጫና አንድ ሚሊዮን ዶላር ከማግኘቱም በላይ በአፍሪካ ተወክሎ ጃፓን ላይ በሚደረገው የዓለም ክለቦች ዋንጫ ላይ ይሳተፋል። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በአጭሩ የእንግሊዙን ፕሪሚየር ሊግ የሳምንቱ ማብቂያ ግጥሚያዎችና ውጤቶቻቸውን አይተን ይሆናል የምናበቃው። በእንግሊዝ ፕሪሚየር ሊግ ፉክክሩ ተጧጡፏል። የደረጃ ሰንጠረዡንም ሶስት ቡድኖች በእኩል ይመራሉ፣ የትንቅንቁን ክብደት አመላካች ነው። የሳምንቱ ማብቂያ ጨዋታዎች ቼልሲና ሊቨርፑል ድል ሲቀናቸው ማንቸስተር ሲቲና አርሰናል በአቻ ውጤት ነጥብ ጥለዋል። የሳምንቱ ተጠባቂ ጨዋታ ቼልሲና ማንቸስተር ዩናይትድ ያደረጉት ሲሆን በቼልሲ ፍጹም የጨዋታ ብልጫ አራት ለዜሮ ተጠናቋል። በዚህም አሰልጣኙና ታላቁ ቡድን መራሯን የሽንፈት ኪኒን መዋጥ ተገደዋል። የማንቸስተር ዩናይትድ ማኔጀር ሆዜ ሞሪኖ ቡድናቸው የተሸነፈው በሠራው ጉልህ ስህተት መሆኑን አምነው፣ አራት ለዜሮ በሆነ ሰፊ ውጤት ግን መሸነፍ አይገባውም ነበር ብለዋል። ወደፊት ስህተቱን አርሞ የጎደለውን አሟልቶ ወደ ቀደመው ክብሩ ሊመለስ ይችላል ሲሉም ደጋፊዎቻቸውን አበረታተዋል። የባለድሉ የቼልሲ ዋና አሰልጣኝ አንቶኒዮ ኮንቴ በበኩላቸው ሲናገሩ ደግሞ ቲማቸው በልምምድ ወቅት የገባውን ቃል ሜዳ ላይ ተግባራዊ ማድረግ በመቻሉ አሞግሰው እንዳጫዋቱ ከአራትም በላይ ማግባት ይችል ነበር ሲሉ በኩራት ተናግረዋል። አድማጮች ቅዳሜና እሁድ ሌሎችም ውድድሮች ተካሂደዋል። በእንግሊዙ ፕሪምየር ሊግ በደረጃ ሰንጠረዡ ማንቸስተር ሲቲ በ20 ነጥብ 11 ጎል አርሰናል በ2 ነጥብ 10 ጎል፣ ሊቨርፑል በ2 ነጥብ 9 ጎል አናት ላይ ተቀምጠዋል። ቼልሲ ከስምንተኝነት ተስፈንጥሮ አራተኛ ደረጃ ላይ ወጥቷል። አድማጮች ካለን ጊዜ አንጻር የምሽቱን ስፖርት ፕሮግራም በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው በእኔና በገዛ ይንጽዮን መስቀል ስም ይሰናበታለሁ። ሰለሞን ክሌነውን ደህና ቆዩ።